ናራቲቭ ድርሰት በቅርብ ጊዜ ውስጥ የቤት ኪራይ ይወደዳል። መወደድ አሽከሩን ወደ ከተማ ላከው። ገረዷ ቤት ውስጥ ትሠራለች። በአቶ ከበደ የአጥር ግቢ ውስጥ ጥሩ ጥሩ አበባዎች አሉ። አጥር የበጋ ልብስ በመስከረም ስለሚረክስ በዚያን ጊዜ መግዛት ይሻላል። መርከዝ በዚህ አያያዝ ሥራውን በቅርብ ቀን ውስጥ እንጨርሳለን። የቤት ክራይ በኢትዮጵያ ውስጥ በጣም ውድ አይደለም። በትልቅ ከተማዎች ውስጥ እንደ አዲስ አበባ፣ አስመራና ድሬዳዋ የቤት ክራይ ጥቂት ወደድ ያለ ነው። ምክንያቱም እነዚህ ከተማዎች የንግድ ቦታዎች ከመሆናቸው በላይ ብዙ የውጭ አገር ሰዎች ስለሚኖሩባቸው የቤት ኪራይ በየጊዜው እያደገ ሄዷል። አንድ ሰው ቤት ለመከራየት ሲፈልግ ወደ ቤቱ ጌታ ዘንድ ሄዶ ስለ ዋጋው መነጋገር አለበት። የቤቱ ክራይ የሚወሰነው በተከራዩና በአከራዩ መካከል በሚደረገው ስምምነት ነው። ተከራዩ አሽከርና ገረድ እንዲሁም ቤተሰብ ያለው እንደሆነ ትልቅ ቤት ያስፈልገዋል። ከከተማ ወጣ ብሎ ለመኖር ከፈለገ ራሱን የቻለ አጥር ግቢ ያለው ቤት በቀላል ዋጋ ያገኛል። ብዙ ቤተሰብ ያላቸው ሰዎች የልጆቻቸውን ጤንነት ለመጠበቅ ሲሉ ከከተማ ወጣ ብለው ይከራያሉ። ብዙ ዓመት በኪራይ ቤት ከመቀመጥ ይልቅ ቤት መሥራት ስለሚረክስ የከተማው ነዋሪዎች የራሳቸውን ቤት ለመሥራት ይወዳሉ። ከቅርብ ጊዜ ጀምሮ መንግሥት ቤቶች እየሠራ ለሕዝብ ያከራያል። የመሥሪያ ዋጋና ሠራተኛ ርካሽ በመሆኑ መንግሥት የሚያከራያቸው ቤቶች ክራያቸው በጣም ቀላል ነው። በዚህ አያያዝ የቀጠለ እንደሆን ወደፊት የቤት ክራይ ችግር እየተቀነሰ ይሄዳል። ጥያቄዎች፦ የቤት ኪራይ ለማግኘት የት መሄድ ያስፈልጋል? የቤት ኪራይ በኢትዮጵያ ውስጥ እንዴት ነው? አንድ በጣም ጥሩ ቤት በወር ስንት ይከራያል? ኢትዮጵያና አሜሪካ ውስጥ ቤት የመፈለግ ዘዴ አንድ አይነት ነው? በኢትዮጵያና በአሜሪካ ውስጥ የቤት መፈለግ ዘዴን ልዩነት አስረዳ። አቶ ዮሐንስ ቤት የት አገኘ? አቶ ዮሐንስን ቤት ማን አፋለገው? አቶ ዮሐንስ የተከራየውን ቤት አይነት ባጭሩ ግለጽ። የቤት ኪራዩን ችግር ለማሻሻል መንግሥት ምን ያደርጋል? This is the end of unit 46.